ህወአትና የኢትዮጵያ መንግስት ወደ ሰላማዊ መፍትሄ የሚወጡ ከሆነ በግጭቱ ሳቢያ የተዳከመውን የኢትዮጵያ ኢኮኖሚ ለመደገፍ ዝግጁ መሆኗን ዩናይትድ ስቴትስ ገለጠች። ፕሬዚዳንት ባይደን ከፈረሙት የማዕቀብ ትእዛዝ ጋር በተያያዘ በመቀጠል ይወሰዳሉ ያሏቸውን እርምጃዎች አስመልክቶ የዩናይትድ ስቴትስ ባለስልጣናት ማብራሪያ ሰጥተዋል። የግጭቱ ተሳታፊ አካላት ወደ ድርድር የማይመጡ ከሆነ የሚወሰደው የማዕቀብ እርምጃ ከተመረጡ ግለሰቦችና ተቋማት ባለፈ የኢትዮጵያና የኤርትራ ህዝቦችን ኢላማ እንደማያደርግ የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት ገልጠዋል። የዩናይትድ ስቴትስ ለኢትዮጵያ የምትሰጠው የሰብአዊና ሌሎች ድጋፎች ግን እንደሚቀጥሉም ተናግረዋል። ለዝርዝሩ ኬኔዲ አባተ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሀገራቸው ብሔራዊ ደህንነት ስጋት እንደሆነ የገለጹትን የሰሜን ኢትዮጵያ ግጭትና ሰብአዊ ቀውስ እንዲራዘም ሰበብ በሚሆኑ ግለሰቦችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ ባለፈው አርብ መፈረማቸው ይታወቃል። እናም ከዚሁ ጋር በተያያዘ በቀጣይነት ዩናይትድ ስቴትስ ልትወስዳቸው ስለምትችላቸው እርምጃዎች በሀገሪቱ ውጭ ጉዳይ ሚኒስቴር የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንትና የስጋት መከላከል ፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ውድ ሃውስ በትናንትናው ዕለት ለጋዜጠኞች በስልክ ገለጻ አድርገዋል። የባይደን ሃሪስ አስተዳደር በሰሜን ኢትዮጵያ ያለው የሰብአዊ ቀውስ እንዲያበቃ ያስችላል በሚል የወሰደውን እርምጃ ያደነቁት የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት በግጭቱ የተሳተፉ አካላት ወደ ሰላማዊ መፍትሄ የሚመጡ ከሆነ በግለሰቦችና ተቋማት ላይ ሊጣል የታሰበው ማዕቀብ ቀርቶ ዩናይትድ ስ በግጭቱ ምክንያት የተዳከመውን የኢትዮጵያን ኢኮኖሚ ለመደገፍ ዝግጁ መሆኗን አመልክተዋል። የኢትዮጵያ መንግስትና ህወሓት በድርድር ላይ ለተመሰረተ የተኩስ አቁም ስምምነት ለመነጋገር እና ያልተገደበ ሰብአዊ ተደራሽነትን ለመፍቀድ ትርጉም ያላቸው እርምጃዎችን ከወሰዱ የተለየ መንገድ መከተል ይቻላል። ዩናይትድ ስቴትስ ለኢትዮጵያ ኢኮኖሚ የማገገሚያና ማነቃቂያ ድጋፍ ለማድረግ ዝግጁ ናት። መወሰድ ያለባቸው እርምጃዎች በአፍሪካ ህብረት የሚመራውን የሽምግልና ጥረት መቀበል፣ ተደራዳሪ ቡድኖችን መመደብ፣ ያለምንም ቅድመ ሁኔታ ለድርድር መስማማትና የመነሻ ውይይቶችን ግብዣ መቀበልን ያካትታሉ። ሰብአዊ ተደራሽነትን በተመለከተ ደግሞ ዕለት ከዕለት ሰብአዊ አቅርቦቶችን የጫኑ የጭነት መኪኖች እንዲጓጓዙ መፍቀድ፣ የሰብአዊ መኪኖችን ማዘግየት መቀነስ እንደ ኤሌክትሪክ ቴሌኮሙኒኬሽንና ባንክን የመሳሰሉ መሠረታዊ አገልግሎቶችን ለትግራይ መመለስን ሊያካትት ይችላል። የግጭቱ ተሳታፊ አካላት ወደ ድርድር የማይመጡ ከሆነ የሚጣለው ማዕቀብ ከተመረጡ ግለሰቦችና ተቋማት ባለፈ የኢትዮጵያና የኤርትራ ህዝቦችን ኢላማ እንደማያደርግ ሚስተር ሃንት ገልጸዋል። ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የሰብአዊና ሌሎች ድጋፎች እንደምትቀጥልም ነው የተናገሩት። የስጋት መከላከል ፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ውድሃው ውስጥ በበኩላቸው ፕሬዚደንት ባይደን የዩናይትድ ስቴትስ ግምዣ ቤትና የውጭ ጉዳይ ሚኒስቴር የማዕቀብ እርምጃ እንዲወስዱ ትእዛዝ መስጠታቸው ለግጭቱ አስቸኳይ መፍትሔ እንደሚያስገኝ ያላቸውን ተስፋ ገልጸዋል። ዩናይትድ ስቴትስ በተወሰኑ ግለሰቦች ወይንም አካላት ላይ አርብ ዕለት ማዕቀብ አልጣለችም እንደማይጣልም ተስፋ እናደርጋለን። የፕሬዚደንት ባይደን የአርብ ዕለቱ እርምጃ የኤርትራ መንግሥት ወታደሮችን በአስቸኳይ እንዲያስወጣ፣ የኢትዮጵያ መንግሥት ህዋትና የአማራ ኃይሎች ግጭቱን አቁመው ለተኩስ አቁም ድርድር ቁርጠኛ እንዲሆኑ ያነሳሳቸዋል ብለን ተስፋ እናደርጋለን። ኢትዮጵያ መንግሥት ወደ ትግራይ ክልል በሚገቡ ሰብአዊ አቅርቦቶች ላይ የጣለውን ገደብ እንደሚያቆም፣ እንዲሁም ህዋት መፈናቀልና የብሔር ውጥረትን እያባባሰ ያለውን በአማራ ክልል ውስጥ የሚያደርገውን መስፋፋት እንደሚያቆም ተጨባጭ እርምጃዎችን በአስቸኳይ እናያለን ብለን ተስፋ እናደርጋለን። ይህ ካልሆነ ግን እርምጃ እንወስዳለን። ፕሬዚደንት ባይደን ያወጡትን የማዕቀብ ትዕዛዝ እንደሚደግፍ የገለጸው ህወሀት ትዕዛዙን እጅግ የዘገየ ቢሆንም ለአካባቢው ቀውስ መፍትሄ የሚያስገኝ ነው ብሎታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለፕሬዝደንት ባይደን ይድረስ ባሉት ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልዕክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽ ኖ ለሚያስከትላቸው መዘዞች አትንበረከክም ሲሉ የባይደንን ውሳኔ አጣጥለዋል። ግጭቱ በወታደራዊ አማራጭ እንደማይፈታ የኢትዮጵያ መንግስት እንደሚገነዘብ ተስፋ እናደርጋለን ያሉት የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት ታዲያ ጠቅላይ ሚኒስትር አብይን ጨምሮ ከሌሎች የኢትዮጵያ መንግስት ባለስልጣናትም ጋር ቀጣይነት ያለው ጠንካራ ውይይት እያደረግን ነው ሲሉ ገልጸዋል። ከተከሰተ አንድ ዓመት ሊሞላው የተቃረበው የሰሜን ኢትዮጵያ ግጭት በርካታ ቀውሶችን ያስከተለ ሲሆን ግጭቱ በድርድር እንዲፈታ የሚደረገው ዓለም አቀፍ ጫናም እየበረታ ሄዷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።